Of America. We did see some more declines, um, especially in the East African countries. Ethiopia is a prime example um, where a bad situation got worse last year. እንዳለመታደል መታደል ሆኖ አስቀድሞም በከፋ ይዞታ ላይ በነበሩ ሀገሮች ብዙም መሻሻል አላየንም። እንዲያውም የባሰውን ያሽቆለቆሉ እንዳሉ ነው ያስተዋል ነው። በተለይ በምስራቅ አፍሪካ ኢትዮጵያ አንዷ አብይ ምሳሌ ነች። ዛሬ የዓለም የፕሬስ ነፃነት ዓመታዊ ሪፖርቱን ይፋ ያደረገው የፍሪደም ሃውስ የምርምር ዳይሬክተር ጀኒፈር ደነም ናቸው። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። ጤና ስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። የዛሬ አርብ ሚያዝያ 20 ቀን 2009 ዓ ም ምሽት አስተናጋጆች አሉላ ከበደና ሰለሞን ክፍሌ አብረናችሁን እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የሁለት ቀናት ግብጽ ጉብኝታቸውን ዛሬ አርብ ጀምሩ። አቡኑ በግብጽ ቆይታቸው ለአርባ አምስት ሰዎች ሞት ምክንያት ከሆነውና በአንድ የኮፕቲክ ቤተ ክርስቲያን ላይ ከደረሰው ፍንዳታ ወዲህ በክርስቲያኖችና በእስልምና አማንያን መካከል ሊኖር ስለሚገባው ሰላምና አንድነት ገለጻ ያደርጋሉ ተብሏል። አቡነ ፍራንሲስ በዛሬው ቀን ከመንግስታዊው የአልሐዛር መስጊድ ታላቁ ኢማም ከሼህ አህመድ አልጣይብ ጋር ይገናኛሉ ተብሎ ይጠበቃል። ቀጥለውም ከግብፁ ፕሬዚዳንት አብደልፋታ አልሲሲ ጋርም ይገናኛሉ ተብለዋል። አባ ፍራንሲስ ካይሮ አየር ማረፊያ ሲደርሱ ጠቅላይ ሚኒስትር ሻሪፍ ኢስማኤል ተቀብለዋቸዋል። በዚሁ ወቅት የጉብኝታቸው ዓላማ ለጋዜጠኞች ሲናገሩ፣ ሰላምና አንድነትን ለማምጣት የሚያደርጉት ጥረት ቀዳሚ መሆኑን አመልክተዋል። የዓለም የፕሬስ ነጻነት ባለፈው የአውሮፓውያን 2016 ዓ ም በ13 ዓመታት ውስጥ ባልታየ ደረጃ አሽቆልቁሏል ሲል ጽሕፈት ቤቱ ዩናይትድ ስቴትስ የሆነው የሰብአዊ መብቶች ተሟጋች ድርጅት ዛሬ ይፋ ባደረገው ዓመታዊ ሪፖርት አስታውቋል። ይህ የሆነው በትላልቆቹ ዲሞክራሲያዊ ሀገሮች ከምንጊዜውም በከፋ ደረጃ በጋዜጠኞችና በዜና ማሰራጫ ድርጅቶች ላይ በሚደርሰው ዛቻ አምባገነን መንግስታት ጥቃታቸውን እያባባሱ በመምጣታቸው ነው ሲል ፍሪደም ሀውስ ዛሬ ባወጣው የፕሬስ ነጻነት ሪፖርቱ ገልጿል። የተባበሩት መንግስታት ድርጅት በኮንጎ ዴሞክራሲያዊት ሪፐብሊክ ሶስት ደቡባዊ ግዛቶች ካሳይ፣ ሎማሚ እና ሳንኩሩ በጎሳዎች መካከል በተቀሰቀሱ ግጭቶች ሳቢያ ለተፈናቀሉ በመቶ ሺዎች ለሚቆጠሩ ሰዎች ለመጪው ስድስት ወራት ያህል ጊዜ የሚሆን የአስቸኳይ ጊዜ እርዳታ የስልሳ አራት ነጥብ አምስት ሚሊዮን ዶላር ጠይቋል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን አጠር ያለ ዘገባ ዝርዝር እንሆ። የመንግስታቱ ድርጅት ዘገባ እንዳመለከተው ባለፈው የነሐሴ ወር አንድ ታዋቂ የአካባቢው የጎሳ መሪ በደቡባዊቱ የ ካሳይ ክፍለ ግዛት በመንግስቱ ወታደሮች መገደላቸውን ተከትሎ ቁጥሩ ከአንድ ሚሊዮን በላይ የሚደርስ ሰው ሕይወቱን አጥቷል። በታጣቂ ሚሊሻዎችና በመንግስቱ ታማኝ ወታደሮች መካከል የሚካሄደው ውጊያ ባለፉት ስምንት ወራት ተባብሶ ወደ አጎራባጭ ሎማሚ እና ሳንኩሩ ክፍለ ግዛቶች መዛመቱ ተዘግቧል። ጄንስ ለሪክ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ቃል አቀባይ ናቸው። በግጭቶቹ ጨቅላ ሕጻናት ከሁሉ ለከፋ አደጋ ተጋልጠዋል፣ ጥበቃም ይሻሉ ብለዋል። በርካታ ሴቶችም ተገዶ መደፈርን ጨምሮ ለተለያዩ ጥቃቶች ተጋልጠዋል። የሕክምና እርዳታና የሥነ ልቦና ምክር አገልግሎት ያስፈልጋቸዋል ሲሉ ቃል አቀባዩ ያስረዳሉ። ብዙዎችን ቀያቸውን ጥለው እንዲሰደዱ ያደረገው ብጥብጥና ግጭት በመቶዎች የሚቆጠሩ ሲቪሎችን ህልፈት ምክንያት ሆኗል። የጅምላ መቃብሮች መገኘትን ጨምሮ የከፋ በደሮች ደርሰዋል። ብዙዎች አንጥሮ ሀብታቸውን ለመነጠቅና አያልሺ አያሌ ሺህ ህጻናት ከትምህርት ገበታቸው ለመስተጓጎል ተገደዋል። በአካባቢው የሚታየው ረሃብና ርዛት እንዲሁም በአካባቢው የደረሰው የበሽታ ወረርሽኝ አባብሷል። ለችግሮቹ ሁነኛ የህክምና አገልግሎት መስጠት የተሳነው የሀገሪቱ የሕክምና ስርዓት ይበልጥኑ ተዳክመዋል። የተባበሩት መንግስታት ድርጅት የጠየቀው አዲሱ እርዳታ ለዚያች አገር ለሰብአዊ ጉዳዮች ደራሽ እርዳታ ቀድሞ ከተጠየቀው የ750 ሚሊዮን ዶላር ተጨማሪ መሆኑን ለእርድ ተናግረዋል። ቃል አቀባዩ ለአሜሪካ ድምፅ አክለው እንዳስረዱት ተጨማሪው እርዳታ እርሳቸው ሰማይ የነካ ላሉት የኮንጎ ሰብአዊ ቀውስ ፈጥኖ መድረስ ያለበት ነው። አድማጮች ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪ የነበሩት ማይክል ፍሊን ከፔንታገን ማለት ከሀገሪቱ የመከላከያ ሚኒስቴር አዲስ ምርመራ እንደሚጠብቃቸው በሕግ መምሪያው ምክር ቤት የቁጥጥር ኮሚቴ ዋናው ዴሞክራት ዛሬ አስታውቀዋል። አዲስ ምርመራ የሚደረግባቸው ፍሊን ከውጭ መንግስታት ጋር ያላቸው ግንኙነትና የትራምፕ አስተዳደርም ከሩሲያ ጋር ያለው ግንኙነት አሳሳቢ ሆኖ በመገኙት እንደሆነ የአሜሪካ ድምፅ ራዲዮ ዘጋቢ ካትሪን ጂፕሰን ባቀናበረችው ዘገባ ጠቅሳለች። አዳነስ ፍስሀዬ ታቀርበዋለች። ማይክል ፍሊን ከብሔራዊ ጸጥታ አማካሪነት ስራቸው የተባረሩት ለ24 ቀናት ያህል ከሰሩ በኋላ ቢሆንም ከውጭ መንግስታት ጋር ያላቸው ግንኙነት በሀገሪቱ ምክር ቤት አባላት ጥያቄዎች ማስነሳቱ ቀጥሏል። የዩናይትድ ስቴትስ የህግ መምሪያ ምክር ቤት የቁጥጥር ኮሚቴ አባል ኤሊጃ ካሚንግስ መገረማቸውን ገልጸዋል። እንደ እውነቱ ከሆነ የዋይት ሃውስ ቤተ መንግስት ለማይክል ፍሊን ለምን እንደሚሸፋፍንላቸው ሊገባኝ አልቻለም። ፍሊን በአሁኑ ወቅት የብሔራዊ ጸጥታ አማካሪ ከመሆናቸው በፊት ከሩሲያና ከቱርክ ጋር የነበራቸውን ግንኙነት በሚመለከት በሀገሪቱ መከላከያ ሚኒስቴር ምርመራ እንደሚደረግባቸው ካሚንግስ ገልጸዋል። ፍሊን አስቀድሞ ሳይፈቀድላቸው ከውጭ ሀገራት ገንዘብ እንዳይቀበሉ የመከላከያ ሚኒስቴር አስጠንቅቋቸው እንደነበር የሚያመለክቱ ሰነዶችን ይፋ አድርገዋል። ሰነዶቹ ይፋ የተደረጉት ፍሊን አቻምና ወደ ሩሲያ የሄዱት ፈቃድ ጠይቀው ነው ሲል ጠበቃቸው የተናገረውን የሚጻረር በመሆኑ ነው። ፍሊን ሩሲያ በሄዱበት ወቅት ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ተቀምጠው ምግብ ተቋድሰዋል። የዋይት ሃውስ ቤተ መንግስት በበኩሉ አይተባበርም የሚለውን ክስ አስተባብለዋል። ፍሊን ለብሔራዊ ጸጥታ አማካሪነት ከመሰየማቸው በፊት ተገቢ ምርመራ አልተደረገም ለሚለው ነቀፌታ ኃላፊነቱ የትራምፕ አስተዳደር አይደለም ብለዋል። የዋይት ሃውስ ቤተ መንግስት ቃል አቀባይ ሻን ስፓይሰር አ አስፈላጊው ምርመራ የተደረገባቸው በኦባማ አስተዳደር ወቅት ነው። ምርመራው የተደረገውም ሩሲያ መሄዳቸው እየታወቀ ሳይሆን አይቀርም። ስፓይሰር አያይዘውም ትራምፕ ፍሊንን ከስራ ማባረራቸውን በማስታወስ በእሳቸው ላይ ምርመራ ማካሄዱ ተገቢ ነው ብለዋል። ይሁንና ዲሞክራት የምክር ቤት አባላት በልዩ አቃቢ ህግ እንዲያዝ ከመጠየቅ ወደ ኋላ አይሉም። ሴኔተር ሪቻርድ ብሎመንተል አብራርተዋል። ይህ እጅግ በጣም ከባድ ጉዳይ ነው፣ የብሔራዊ ጸጥታና የብሔራዊ ጥቅምን የሚመለከት ተጠያቂነታቸው ለፕሬዝዳንት ትራምፕ በሆኑት ጠቅላይ አቃቢ ሕግና ምክትላቸው ላይ ልንተማመን አንችልም። የምክር ቤቱ አባላት ጉዳዩን ችላ እንደማይሉትና እውነቱን ለማወቅ እንደሚታገሉ ካሚንግስ አስገንዝበዋል። በመጨረሻም የታሊባን ሽምቅ ተዋጊዎች በአፍጋኒስታን ላይ የመልሶ ማጥቃት እርምጃ መውሰዳቸው ተነግሯል። ተዋጊዎቹ በዚሁ ወቅት በሰጡት መግለጫ አፍጋኒስታንን ለቀው እስካልወጡ ድረስ የአሁኑ እርምጃችን ያነጣጠረው በዩናይትድ ስቴትስ መራሹ የውጭ ጣልቃ ገብ ኃይል ላይ ነው ብለዋል። ይኸው እስላማዊ ሰርጎ ገብ ቡድን ባልተለመደና ኦፊሻላዊ ባልሆነ ሁናቴ ዛሬ አርብ በሰጠው መግለጫ ጥቃቱን በሰላሳ አራቱም የአፍጋኒስታን ክፍላት ሀገር ውስጥ እያካሄደ መሆኑን አመልክቷል። የአፍጋኒስታን መከላከያ ሚኒስቴር ቃል አቀባይ ሞሐመድ ራድሜንሽ የሰርጎ ገቡን የአጥቅቻለሁ አስተያየት ውድቅ አድርገው ለፕሮፓጋንዳ ፍጅት የሚሰጥ ይህን መሰል አስተያየት ሲቪሎች ላይ ጥቃት ለማካሄድ የተቃጣ የሽብርተኛ ባህሪ ነው ብለዋል። ዜናው በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን የዓለም ዜና ነበር ያሰማናችሁ። አሁን ወደ ዕለቱ አብይ ርዕስ የዓለም የፕሬስ ነጻነት ባለፈው የአውሮፓውያን 2016 ዓ ም በ13 ዓመታት ውስጥ ባልታየ ደረጃ አሽቆልቁሏል ሲል ጽፈት ቤቱ ዩናይትድ ስቴትስ የሆነው የሰብአዊ መብቶች ተሟጋች ድርጅት ዛሬ ይፋ ባደረገው ዓመታዊ ሪፖርት አስታውቋል። ይህ የሆነው በትላልቆቹ ዲሞክራሲያዊ ሀገሮች ከምን ጊዜውም በከፋ ደረጃ በጋዜጠኞችና በዜና ማሰራጫ ድርጅቶች ላይ በሚደርሰው ዛቻ፣ አምባገነን መንግሥታት ጥቃታቸውን እያባባሱ በመምጣታቸው ነው ሲል ፍሪደም ሃውስ ዛሬ ባወጣው የፕሬስ ነጻነት ሪፖርቱ ገልጿል። ዊልያም ጋሎ እና አይዲ ፍሪዝ ፓትሪክ ያጠናቀሯቸውን ዘገባዎች ቆንጂታ እያቀናጅታ እንደሚከተለው አዘጋጅተዋለች። በሪፖርቶቹ መሰረት አሁንም ቀንደኞቹ የፕሬስ ነጻነት ረጋጮች በአምባገነኑ ኪም ጆንግ ኡን የምትመራዋ ሰሜን ኮሪያ፣ ላለፉት ስድስት አመታት በእርስ በርስ ጦርነት እየታመሰች ያለችው ሶሪያና የአገር ውስጥ መገናኛ ብዙሃኑን በጠቅላላ ኮሚኒስት ፓርቲው የሚቆጣጠርባት ቻይና ናቸው። በአሁኑ ጊዜ እየታየ ያለው አንድ ለውጥ ግን እንደ ዩናይትድ ስቴትስ ባሉ ዲሞክራሲያዊ ሀገሮችም የፕሬስ ነጻነት እየተጎዳ መምጣቱ ነው ብለዋል የፍሪደም ሃውስ የምርምር ዲሬክተር ጀነፈር ደነም። አንዱ ትልቁና አሳሳቢው ለውጥ ዲሞክራሲ እየተሸረሸረ መሄዱ መሆኑን የገለጹት ተመራማሪዋ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በጋዜጠኞችና በዜና አውታሮች ላይ የሚሰነዝሩትን ውረፋ በተለይ ጠቅሰዋል። ይሁንና ስጋቱ ቢኖርም የዩናይትድ ስቴትስ የመናገር ነጻነት እና የሚዲያውም ነጻነት እንደ ተቋም እንደ ተጠበቀ ነው ብሏል ፍሪደም ሃውስ። በአሁኑ ወቅት የዩናይትድ ስቴትስ ይዞታ በጣም እያሳሰበን ነው፣ ነገር ግን እስካሁን እጅግ የከበደ ጉዳት በፕሬስ ላይ ሲደርስ ወይም ሲፈጸም አላየንም። ይበልጡን የሚያሳስበው ግን ሚስተር ትራምፕ በጋዜጠኞችና በዜና ድርጅቶች ላይ የሚሰነዝሩት ውረፋ በዓለም ዙሪያ ያሉ አምባገነን መሪዎችን ሊያበረታታ የመቻሉ ስጋት መሆኑን ድንበር የለሽ ሪፖርተሮች ቡድንም ትናንት ባወጣው ሪፖርት አስጠንቅቋል። በአለም ዙሪያ ፖለቲካዊ ጉዳዮች ጠንካራ የሚዲያ ሽፋን የሚያገኙበት፣ የጋዜጠኞች ደህንነት የተረጋገጠበት፣ መንግስት በሚዲያ ስራ እጁን የማይዶልበትና የከፋ የህግም ሆነ የኢኮኖሚ ጫና በሚዲያ ተቋማትና በባለሙያዎቹ ላይ በማይደርስበት ነጻ ፕሬስ ባለበት ሀገር የሚኖረው ህዝብ ከዓለም 13 ከመቶ ብቻ ነው ሲል ፍሪደም ሃውስ ዛሬ ባወጣው ሪፖርቱ ዘርዝሯል። ኢትዮጵያ ቱርክና ቬኔዙዌላን በመሳሰሉ ሀገሮች ባለሥልጣናት የፖለቲካና የማህበራዊ ተቃውሞ እንቅስቃሴዎችን ሰበብ በማድረግ ነጻ ወይም የተቃዋሚ ደጋፊ የሚሉት ሚዲያ ላይ ጥቃታቸውን ለማባባስ ተጠቅመውበታል ብሏል። የፍሪደም ሀውስ የምርምር ዲሬክተር ጀኒፈር ደነም ለቪኦኤ በሰጡት ቃል የኢትዮጵያ የፕሬስ ነፃነት ይዞታ ተባብሷል ብለዋል። እንዳለመታደል ሆኖ አስቀድሞም በከፋ ይዞታ ላይ በነበሩ ሀገሮች ብዙም መሻሻል አላየንም። እንዲያውም የባሰውን ያሽቆለቆሉ እንዳሉ ነው ያስተዋል ነው በተለይ በምስራቅ አፍሪካ ኢትዮጵያ አንዷ አብይ ምሳሌ ነች። ያለፈው ዓመት ይዞታዋ ከፊተኛው ተባብሷል። በፊት የሚፈጸም የነበረው አድራጎት ከአስቸኳይ ጊዜ አዋጁና ከተቃውሞ እንቅስቃሴዎች ተከትሎ ስርዓት ይዞ የቀጠለ ይመስለኛል። ኮንጎ ዲሞክራሲያዊት ሪፓብሊክና ብሩንዲም ያየነው ይህንኑ ነው። ብዙ ጋዜጠኞች ተሰደዋል። የኢትዮጵያ መሪዎች የጸረ መንግስት ተቃውሞዎቹን ተከትሎ በደነገጉት አስቸኳይ ጊዜ አዋጅ ተጠቅመው የኢንተርኔት ተደራሽነትንና የማህበራዊ መገናኛ ተጠቃሚነትን ለመገደብ ተጠቅመውበታል። በውጭ ሀገር ባሉ ኢትዮጵያውያን የሚካሄዱ ሁለት የቴሌቪዥን ጣቢያዎችን በአሸባሪነት ፈርጀውበታል ሲል ዘርዝሯል ሪፖርቱ። ከሳሃራ በስተግርጌ ካሉት ሀገሮች በታሰሩ ጋዜጠኞች ብዛት ሁለተኛዋ በሆነችው በኢትዮጵያ ለጋዜጠኞች ደህንነት የሚሟገተው ቡድን ሲፒጄ ክትትል መሰረት 16 ጋዜጠኞች እስር ቤት እንዳሉ ነው ፍሪደም ሃውስ የገለጸው። ይህም ኢትዮጵያን በአፍሪካ በታሳሪ ጋዜጠኞች ብዛት የምትመራት ኤርትራ ብቻ እንደሆነች እና በዓለም ደረጃ ደግሞ አምስተኛ ሀገር መሆኗን ገልጿል። አድማጮች የኢትዮጵያ ባለሥልጣናት በሙያው ምክንያት የታሰረ የለም ሲሉ በተደጋጋሚ ማስተባበላቸው ይታወቃል። በርዕሱ ላይ በቀጣዩ የክርክር ፕሮግራማችን በእሰጥ አገባ እናተኩርበታለን። አድማጮች፣ አሁን ዜናዎቹ ወደሚተነተኑበት የመጽሔቱ ክፍለ ጊዜ ተሸጋግረናል። ቁጥራቸው በ ሁለት ነጥብ ሁለት ሚሊዮን ለጨመረው ወይም ላደገው የአስቸኳይ ጊዜ እርዳታ ፈላጊ ኢትዮጵያውያን ምላሽ ለመስጠት ከመንግስት ጋር በቅርብ እየሰራ መሆኑን የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ያስታወቀ። አዲሱ ቁጥር የእርዳታ ምግብ በሰዓት የማድረሱን ጉዳይ ይበልጥ አሳሳቢ እንደሚያደርገው ዩኤን ኦቻ የተባለው ቡድን ቃል አቀባይ ቶንግ ኦኩር ለአሜሪካ ድምፅ ተናግረዋል። ላለፈው አመት ድርቅ ምላሽ ለመስጠት የሰሩትን አይነት የዘመቻ ስራ ለመስራት መዘጋጀታቸውንም አስረድተዋል። ቃል አቀባዩ እስክንድር ፍሬው ተከታዩን አድርሶናል። ባለፈው ታኅሳስ ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ ተከልሷል፣ አዲስ የእርዳታ ፈላጊዎች ቁጥር ይፋ ተደርጓል። በዚህም መሰረት በድርቁ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው የኢትዮጵያውያን ቁጥር 7.8 ሚሊዮን መድረሱን የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ አስታውቋል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ የኢትዮጵያ ቃል አቀባይ ቾይዝ ኦኮሮ እንዳሉት በታህሳስ ወር ይፋ ተደርጎ የነበረው ቁጥር የበልግ ዝናብ እንደሚኖር በአርብቶ አደር አካባቢዎች የሚጠበቀው ዝናብም እንደሚመጣ ታሳቢ ያደረገ ነበር። ያ ባለመሆኑ ግን እርሳቸው እንዳብራሩት የተረጂዎች ቁጥር ጨምሯል። ጥሩ ያልሆነ የበልግ ዝናብ እየተመለከትን ነው። ዝናቡ ሙሉ በሙሉ አልቀረም፣ በሚጠበቀው ደረጃ እየዘነበ ግን አይደለም። በዚህ ምክንያት ምግብ የሚያስፈልጋቸው ሰዎች ቁጥር መጨመሩን እየተመለከትን ነው። እንደ ጠቀስከውም በ2.2 ሚሊዮን ጨምሯል። ምላሽ ለመስጠት የሚያስፈልገው የገንዘብ መጠን እንደሚጨምርም እንጠብቃለን። የተረጂዎች ቁጥር መጨመሩ የተገለጸው ቀደም ሲል በታህሳሱ ሰነድ ለተጠቀሱት 5.6 ሚሊዮን እርዳታ ፈላጊዎች የሚጠበቀው ድጋፍ እንኳን ሙሉ በሙሉ ባልተገኘበት ሁኔታ ነው። የዓለም የምግብ ፕሮግራም እንደሚለው ለምሳሌ ለምግብ አቅርቦት ከሚያስፈልገው 600 ሚሊዮን ዶላር እስካሁን የተገኘው ግማሹ ብቻ ነው። የአስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር በ2.2 ሚሊዮን መጨመሩ ደግሞ የሚያስፈልገውን የገንዘብ መጠን ከፍ ያደርገዋል፣ ከዚህ አንጻር የተፈጠረውን ክፍተትም ያሰፋዋል። የዩኤኖች ቃል አቀባይም ሁኔታውን እያጠኑት መሆኑን አስታውቀዋል። እንደ ጠቀስከው የተረጂዎች ቁጥር በዚህ የፈረንጆች ዓመት መጀመሪያ አካባቢ አቅደነው ከነበረው ጨምሯል። በአራት ወራት ውስጥ በሁለት ሚሊዮን ከፍ ብሏል። ስለዚህ ክለሳ እያካሄድን ነው። በሁለት ወራት ውስጥም የበልግ ግምገማ እናደርጋለን። ዝግጁ መሆናችንን ለማረጋገጥ ሁኔታውን እያጠናን ነው በተጨማሪ የሚያስፈልገው የገንዘብ መጠን ምን ያህል እንደሚሆን ለመገመት ባለፈው ዓመት በኤልኒኖ ምክንያት በተከሰተው ድርቅ 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸው ነበር። ለዛ ድርቅ ምላሽ ለመስጠት ከዓለም አቀፉ ማህበረሰብ እየተገኘው ምላሽም አበረታች እንደነበር በተለያየ ጊዜ ተገልጿል። ሁኔታውን ያስታወሱት ቾይዝ ኦኮሮ ያንን ተሞክሮ ለዚህ ዓመትም እንደሚጠቀሙበት አብራርተዋል። ባለፈው ዓመት ድርቅ እርዳታ ሰጪዎች ለጋሽ ነበሩ። መንግስትም ጠንካራ አመራር ሰጥቷል። እናም በጋራ ሰብአዊ ቀውስን ለማስወገድ ችለናል። በዚህ ዓመትም ተመሳሳይ እንደሚሆን ተስፋ እናደርጋለን። እናም ባለፈው ዓመት ዘመቻ ይፋ አድርገን ነበር። የገንዘብ ማሰባሰቢያ ስልትም ዘርግተን ነበር ስለ ቀውሱ ግንዛቤ ለማስጨበጥ። ለዚህ ዓመትም ተመሳሳይ ነገር እያቀድን ነው። እናም አዎ፣ አሳሳቢ ሁኔታዎች አሉ፣ ቁጥሮች እየጨመሩ ነው። ነገር ግን ለተረጂዎች ምግብ ለማድረስ የሚያስፈልጉ ግብአቶች እንደሚኖሩ የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ቡድን ከመንግስት ጋር በትብብር እየሰራ እንደሆነ እርግጠኛ መሆን ትችላለህ። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር መጨመሩ መገለጽ የጀመረው ሰሞኑን ነው። ድርቁ ከተከሰተባቸው ክልሎች አንዱ የሆነው የኢትዮጵያ ሶማሌ ክልል ባለስልጣናት ግን ቀደም ብለውም ይሄንኑ ሲጠቁሙ ነበር። በዶሎ ዞን ይኡብ ወረዳ በሚገኝ የእህል ማደያ ማዕከል ያነጋገርኳቸው የክልሉ ፕሬዝዳንት አማካሪ እና የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ አንዋር አሊ ይሄንኑ ነበር የገለጹልኝ። ታሳቢ የተደረገው ዝናብ ባለመምጣቱ ፍላጎቶች እየጨመሩ መምጣታቸውን ያብራራሉ። ኤክስፐርት ይደረግ የነበረው በዛን ሰዓት ኤክስፐርት ይደረግ የነበረው ፕሬዲክሽን ይጠበቅ የነበረው ዝናብ አልዘነበም። ያ ይሀ ፋክተር አለው። ኤችአርዲው በወጣበት ጊዜ የዝናብም እየዘነበ በነበረ ኖርማል ዳሰሳ በሚደረግበት ሰዓት የዳሰሳ ጥናት ሲካሄድ ዝናብም ፕሬዲክት ያው፣ የተለያየ ቱል በመጠቀም ፕሬዲክት የሚያደርጉት ነገር አለ። የሚተነብዩት ነገር አለ። የሚተነብዩት ነገር አለ። ያህን ትንበያ በመመርኮዝ እንግዲህ ልቀንስም ሊጨምርም ይችላል። የዚህ ዝናቡ ሁኔታ ዝናቡ በጣም ፋክተር ስላለው በዝናቡ ሁኔታ በመርኮስ ሊቀንስም ይችላል ሊጨምርም ይችላል። በእኛ ክልል ጭራሽ ስላልዘነበ ጨምሯል ማለት ነው ፍላጎቱ። የጨምረው ስንት ገብቷል በቁጥር አላችሁ ወይስ መጨመሩ ብቻ ነው ለጊዜው የምታውቁት? ኒዱ ያው ሰዎች ምግብ መጨመሩ ነው እንጂ አሁን በቅርብ አዳሳሳይ ስለሚካሄድ በዛ ነው የሚታወቀው። እና መንግስት አዲሱን የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር መነሻ ያደረገ ይፋ ሰነድ እንደሚያሰራጭ ይጠበቃል። ምላሻቸውን ከዚህ አዲስ ቁጥር ጋር ማጣጣም ደግሞ የረዴድ ድርጅቶችና ተቋማት ቀጣይ ተግባር ይሆናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ቀጣዩና የመጨረሻው የመጽሔት ሩ ስንለፍ በኢትዮጵያ ድርቅ በተከሰተባቸው ቦታዎች በባሌ ብሔራዊ ፓርክ አካባቢ፣ በደቡብ ክልልና በቦረና ዞን የሚኖሩ ነዋሪዎች ድርቁ ደንና የውሃ ኩሬዎችን ማድረቁን እንስሳት መጨረሱንም ይናገራሉ። የአካባቢያቸው ሰዎች ለሥራ አጥነት መዳረጋቸውን የሚያገኙት እርዳታም በቂ እንዳልሆነ ይገልጻሉ። የኢትዮጵያ መንግሥት በበኩሉ የድርቁ መባባስ የዕለት ደራሽ ምግብ ፈላጊውን ቁጥር እንዲጨምር ማድረጉን ገልጾ ነገር ግን የተፈለገውን ያህል ገንዘብ ባይገኝም ከክልሎች ጋር በመተባበር እርዳታ እየሰጠ መሆኑን አስታውቋል። ጽዮን ግርማ ዝርዝር አላት። በደቡብ ምስራቅ ኢትዮጵያ በኦሮሚያ ክልል በባሌ ብሔራዊ ፓርክ አቅራቢያ ያሉና ስማቸው እንዲጠቀስ ያልፈለጉ ነዋሪዎች ለኦሮምኛ ዝግጅት ክፍላችን እንደገለጹት እነርሱ የሚኖሩበት አካባቢ በድርቁ ክፉኛ መጎዳቱን ወልመል፣ ዶዲሞ፣ ሀራና ሪራ የተባሉ አካባቢ የሚገኙ ደኖችና የውሃ ኩሬዎች መድረቃቸውን የእንስሳት ሞትን በከፍተኛ ሁኔታ መከሰቱን ይናገራሉ። የእህል ዋጋ መናሩንም ይጠቁማሉ። በተጨማሪም ከወጣት እስከ አዛውንት የስራ አጥ ቁጥር መጨመሩን እና ስራ ባይገኝም ሰዎች መንገድ ላይ ስራ ፍለጋ ሲንከራተቱ ማየት የተለመደ መምጣቱን ገልጸዋል። እርዳታ ያገኙ እንደሆነ ተጠይቀው መኒ ከራረበ ማንጉዶ ዱሎቲ ከለጋሽ ድርጅቶችና ከመንግሥት እርዳታ ይላካል። ነገር ግን እዚህ ከደረሰ በኋላ መጋዘን ውስጥ ተቀምጦ ጉቦ ይጠየቅበታል። ለምሳሌ አንድ ኩንታልና ከዚያ በታች ለምናገኝ ሰዎች አምስት መቶ ብር ጉቦ ተቀብለው ነው እርዳታ የሚሰጡን። ይህንን የሚያደርጉት በአካባቢው አስተዳደር ውስጥ ያሉ ሰዎች ናቸው። ጉቦ ከተከፈለ በኋላም ቢሆን አሁን ያንተ ተራ አይደለም እያሉ የሚመልሱት ሰውም ይኖራል። እርዳታ ሊቀበል ሄዶ ባዶ አህያ ጎትቶ የሚመለስ ብዙ ሰው አለ በየመንገዱ። በአጭሩ እኛ አካባቢ ምንም እርዳታ የለም ማለት ይቻላል። በደቡብ ክልል ነዋሪ ናቸው። እኔ ባለሁበት አካባቢ ከድርቁን በተጨማሪ ባለው የፖለቲካ ትኩሳት ምክንያት ችግር ሊደርስብኝ ይችላል፣ ስሜንና ያለሁበትን ቦታ እንዳጥቅሽ ሲሉ አጥብቀው ጠይቀውኛል። አካባቢያችን በድርቅ ተጠቅቷል ይላሉ። አይ ምግብ የሚመጣ ምንም የለም። እንግዲህ በቃ ሰው እንትን ይሄ ድንች ሞጎ የሚባል አለ። እንዲህ መረስር ይህን እየበሉ ነው። ከመረስ ቆፈር ድንች አለ ሞጎ የሚባል እሱን እንትን እየቆፈሩ እየበሉ አገተማ ውስጥ ያለው ትንሽ የከተማ ኑሮ በገበያ ላይ የሚገኘው በአንዳንድ ጥቅድል የሚገኘውን ነገር ይዙ እንዲህ እየተዳደሩ አሉ። ከብቶች በጣም በጣም አስቸጋሪ ሁኔታ ላይ ነበር። ዝናብ የለም፣ ምንም ነገር የለም። በጣም የምሰጠው ነገር ብዙ ኦልሬዲ እያለቁ ነው በቃ። የኢትዮጵያ መንግስትና አጋሮቹ በታህሳስ ወር በኢትዮጵያ ድርቅ መከሰቱንና የአስቸኳይ ጊዜ እርዳታ ፈላጊው ቁጥር አምስት ነጥብ ስድስት እንደሆነ ይፋ አድርገው ነበር። ይህም ቁጥር ከሁለት አመት በፊት በአውሮፓውያን የዘመን አቆጣጠር በ2015 ማለት ነው በኢሊኖ ምክንያት በደረሰው ድርቅ ከተጎዱት አስር ነጥብ ሁለት ሚሊዮን ህዝብ ያነሰ ቁጥር እንደሆነ ይፋ አድርጎ ነበር። ለዚህም ተጎጂ ህዝብ አንድ ቢሊዮን ዶላር የገንዘብ እርዳታ ከለጋሾች እንደሚያስፈልግ አስታውቋል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩካሳ ድርቁ ወደ ረሀብ አለመለወጡንና ወደዛ እንዳይለወጥ ደግሞ የፌዴራል መንግስት ከክልል መንግስታት ጋር በመተባበር የእርዳታ እህል እያቀረቡ መሆኑን ሲያስታውቁ ቆይተዋል። ከአንድ ወር በፊት ድምጽ አልባው ቅዝፈት በሚል ለዩናይትድ ስቴትስ ኮንግረስ አባላት የምስራቅ አፍሪካ ድርቅን በተመለከተ ምስክርነታቸውን የሰጡ የለጋሽ ድርጅት ተወካዮች በአፍሪካ የተከሰተው ድርቅ ከፍተኛ መሆኑን ገልጸው ኢትዮጵያና ኬንያ ከለጋሽ ድርጅቶች ጋር ሆነው ድርቁን እየተቋቋሙ እንደሆነና እንደ ደቡብ ሱዳን፣ ሶማሊያና ናይጄሪያ የመሳሰሉ አገሮች ከፍተኛ ረሀብ አለመከሰቱን አስታውቀው ነበር። አሁን መንግስትና አጋር ድርጅቶቹ የእርዳታ መጠየቂያ ሰነዱን ከልሰውታል። የአስቸኳይ ጊዜ እርዳታ ፈላጊው ቁጥር ሰባት ነጥብ ስምንት ሚሊዮን ሆኗል። ከሁለት ቀናት በፊት የአሜሪካ ድምጽ ያነጋገራቸው የብሔራዊ አደጋ ስራ አመራር ኮሚሽን አቶ ምትኩ ካሳ ይህም ሆኖ ረሀብ በኢትዮጵያ የለም ብለዋል። አንዱ ረሃብ በኛ ኮንቴክስት የለም። ለምንድነው ረሃብ የሌለበት ምክንያት? እርዳታ ሊቀርብላቸው የሚገቡ ዜጎቻችን በሙሉ እርዳታ የቀረበላቸው ስላለ ነው። ስለዚህ ድርቆ አለ፣ ረሃብ የለም። ለምንድነው የሌለው? ያው ቀደም እንደገለጽኩት ሙሉ እርዳታ የቀረበን የሚገኙ ለሁሉም አካባቢዎች። በነገሌ ቦረና ነዋሪ ለሆኑና ስማቸው እንዲጠቀስ ላልፈለጉ ነዋሪ ይህንን የመንግስት አቋም አስመልክቼ ጥያቄ አቅርቤላቸው ነበር በመንግስት በኩል እንደ እንደ ሶማሌ እንደ ሱዳን፣ እንደ ሳውት ሱዳን በጣም ከባድ የሚባል ረሃብ ያለባቸው ቦታዎች እየተፈጠሩ ነው እና ኢትዮጵያ እንደሱ አይደለም፣ መቆጣጠር ችለናል፣ ሰው እስካሁን አልተራበብንም ብለዋል። ይህንን የምትከታተሉ ከሆነ እዚህ ላይ ያላቸው አስተያየት ምንድን ነው? ሙሉ ኢትዮጵያ ማለት አንችልም። ብቻ ይሄ ወደ እኛ ያለ ነው። የጉጂ ምዕራብ ጉጂ ዞን እና ቦረና ዞን አካባቢ ያለ ሕዝብ ከዚህ በታች እስከ አሁን እኔ ካለው አካባቢ ጀምሮ እስከ የሞየለ ያለው ሀገር አደገኛ የሆነ ድርቅ አለ፣ ረሀብ አለ፣ የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። የእኛ ሰዎች እንዴት እንደሚገምቱ አናቅም። እኔ ትውልደም ገጠር ነው ከኛ ከራሳችን ከራሳችን በረት ብቻ ብዙ ከብቶች አልቀዋል። ይሄ ሁሉም ሰው እንደዛው ተመሳሳይ ነው። ስለዚህ ከፍተኛው ድርቅ አለ ብለን እንገምታለን። ከፍተኛ ድርቅ አለ፣ ረሀብ አለ፣ ረሀብ ከፍተኛ ረሀብ አለ። እርዳታ በመጠን አለ ብለን እንትን እንላለን እንጂ ከፍተኛ ረሀብ አለን ብለን እንገምታለን። እዚህ የኛ ያለ ነው አካባቢ ማለት ነው። ይህን በኢትዮጵያ የተከሰተውን ድርቅ ሁኔታ በተመለከተ ሰፋ ያለ ዝግጅት በእሁድ ምሽት ይዘን እንመለሳለን። አድማጮች የምትከታተሉት በ19፣ 22 ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን እዚህ ግድም በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የናንተ አስተያየቶች ጥቂቱን መልሰን እናሰማችሁ። የምመሰግለው ቪኦኤ ይህን እድል በማግኘቴ በጣም ነው የማመሰግነው። ትናንትና የሰማሁት ኒውስ በአድዋ ሊሰራ የታሰበው ዩኒቨርሲቲ በእውነት በጣም ቅሬታ ነው የተሰማኝ። ምክንያቱም ይሄ ዩኒቨርሲቲ ሲሆን በአዲስ አበባ ወይንም በሌላው ክፍለ ሀገር ቦታ ላይ ነው መሰራት መመስረት የሚያለበት። ምክንያቱም የአድዋ ታሪክ የኢትዮጵያ ሕዝብ በሙሉ ታሪክ ነው እና ዩኒቨርሲቲው መገንባት ያለበት ሲሆን በአዲስ አበባ ሁሉም እድሉን አግኝተው መቶ እንዲማርበት፣ ካልሆነ ደግሞ በሌላው ክፍለ ሀገር ነው መሆን ያለበት። መቀሌ ውስጥ ወይንም ትግራይ ውስጥ መገንባቱ በፍጹም ተገቢ አይደለም። ስለዚህ የመንግስት ባለስልጣናት ወይንም ኢትዮጵያውያኖች በሙሉ ይሄን ነገር አስበውበት ይሄ ነገር እዛ ቦታ ላይ እንዳይመሰረት ወይንም እንዳይሰራ የሚደረግበትን መንገድ መፈለግ የሁላችንም ኢትዮጵያውያኖች ሪስፖንስብሊቲ ነው ብዬ አስባለሁኝ። አመሰግናለሁ። አንድነት ነኝ ከዚሁ ከዩኤስኤ። በጣም አመሰግናለሁ። ዛሬ አንድ የህዋት ደጋፊ ናቸው ያስታውቃሉ። አንዷን እንዳታስ ለምን ተናገርሽ ብለው እናንተም እንዲህ አይነት ሰው ይመጣ አታስተላልፉ ብለው ሲናገሩ በጣም ያሰቀኝ። ሰውዬው አሜሪካን ያሉት አዲስ አበባ ወይ መቀሌ? አቶ አባይ ወልዱ ታሪክ እናስተካክላለን ሲሉም ሰማሁ። በጣም ያስገርመው። ታሪክ እንዴት ነው የሚያስተካክሉት? እርሶት የታሪክ አስተማሪ ነት? የታሪክ እውቀት አለዎት? ለመሆን የትኛውን ታሪክ ነው የሚያስተካክሉት? የእውቁ የፖለቲካ ና የስነ ጽሁፍ ሰው የአቶ አሰፋ ጫቦን ዜና እረፍት አስመልክቶ አሉላ ካወያያቸው እንግዶች የተጠቀሱት የአሰፋ ጫቦ አባባሎች አስደመሙኝ። በተለይም የማይመጣን ነገር መጠበቅ፣ አገራችን ተሰርተ አላለቀችም፣ እኛም ራሳችን ተሰርተን አላለቅንም የሚሉት አባባሎች ለወቅቱ ተስማሚ ይመስሉኛል። ያሉላ ውይይት ከመቅረቡ በፊት እስክንድር ፍሬው አምስት ተቃዋሚ የፖለቲካ ድርጅቶች ከገዢው ፓርቲ ጋር ድርድር ላይ መሆናቸውን ዜና አሰምቶናል እናም ወታደራዊ እና የስለላ መዋቅሩ፣ አቃቤ ህጉና ፍርድ ቤቱ በአጠቃላይ ህግ አውጭውና ህግ አስፈጻሚው አካል በህወት አምባገነች ቁጥጥር ስር ባለበት ሀገር ድርድር የሚለው ዜና የማይመጣ ነገር መጠበቅ ከሚለው የአሰፋ ጫቦ አባባል ጋር ተገጣጠመብኝ። ሌላው አጠቃላይ ተቃዋሚ ፓርቲንም የሚሉትን ሳስብ፣ ደግሞ እኛ ራሳችን ተሰርተን አላለቅንም የሚለውን የአሰፋ ጫቦ አባባል አስታወሰኝ። ታዲያ አገር ምን ትላላቸው? ነብሲ ማር ብዬ ያለው ለተዋሳፋ ጫቦ ደሳለኝ ከበደ ከፍራንክፈርት አመሰግናለሁ። ለተሳትፏችሁ ሁላችሁንም እናመሰግናለን። አድማጮች ሌሎቻችሁም ጻፉ፣ ደውሉልን። ስርጭታችንን ለመከታተል የኢንተርኔቱ መንገድ ለሚቀናችሁ አገልግሎቱ ባለበትም ጭምር ለምትገኙ አድማጮቻችን ድረገጻች አድራሻችን እናስታውስ። አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆርን ዳት ቪኦኤ ዳት ሞቢ ነው። በፌስቡክ እና በትዊተርም ተከታተሉ። ነው የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ሶስት ሰዓት ከሰላሳ ደቂቃ መሆኑን ያመለክታል። ወደ ሁለተኛው አጋማሽ ቅንብሮች በሙዚቃ ይሆናል የምንሸጋገረው የቴዎድሮስ ካሳሁንን አዲሱን ዜማ እናቀርባለን። ኢትዮጵያ ይላል ኢትዮጵያ ሀገሬ

i'm so ሽን ተሻግረው የጀግኖች አገሬ ያዳም አሻራ ፈለገግ ሆኔ አንቺ ስም ሲጠራ እንኳን ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ? ብሏል ቴዎድሮስ ካሳሁን በአዲሱ ሲዲው ስላዝናናን እናመሰግናለን። አሉላምን ትላለን። እናመሰግናለን ሰለሞን ልክነህ። ይህ ታላቅ አነጋጋሪነትን የፈጠረ ስራ ነው። እንዳልከው በግጥሞች ውስጥም ጎልቶ የሚታይ ነው። ታዲያ እንደ ማንኛውም ትልቅ የጥበብ ስራ መለያው አነጋጋሪነት ነው እና ዝርዝሩ ሳንገባ በራዲዮ መጽሔት በመጪው ፕሮግራማችን እንመለስበታለን። ቢያንስ በሀሳቡ እንስማማ። ጥሩ አስተያየት ነው። አሁን አዳዲስ የደረሱን ዜናዎች አሉ፣ እነሱ እናሰማለን የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ኃላፊነታቸውን ከያዙ አንስቶ ለመጀመሪያ ጊዜ በተገኙበትና በመሩትም የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ከፍተኛ ደረጃ ስብሰባ ላይ ሰሜን ኮሪያ ኒውክለር ቦምብ ከመስራቷ በፊት ድርጅቱ አፋጣኝ እርምጃ እንዲወስድ ጠየቁ። ሰሜን ኮሪያ ደቡብ ኮሪያን ወይም ጃፓንን በኒውክለር ቦምብ ልትመታ የመቻላው ስጋት እውን ነው የዩናይት ስቴትስን ዋና ምድር ለመምታት የሚያስችል አቅምም የመገንባቷም ነገር የጊዜ ጉዳይ እንጂ የሚቀር አይደለም ብለዋል ቲለርሰን ሲያስጠነቅቁ፣ ፒዮንግያንግና ዩናይትድ ስቴትስን የመደብደብ ሀሳብ እንዳላት በተደጋጋሚ ስትዝት መሰማቷን የጠቆሙት አሜሪካዊ የውጭ ጉዳይ ሚኒስትር ይህንን ዛቻ ዋሽንግተን ከእንግዲህ እጆቿን አጣጥፋ በመስማት እንደማትቀጥል አስጠንቅቀዋል። የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ የጣላቸውን ማዕቀቦች ዓለም አቀፉ ማህበረሰብ ሙሉ በሙሉ ተግባራዊ እንዲያደርግና ከሀገሪቱ ጋር ያላቸውን ዲፕሎማሲያዊ ግንኙነቶችም እንዲያቋርጡ ወይም ዝቅ እንዲያደርጉ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጠይቀዋል። በሌላ በኩል ደግሞ ለሰሜን ኮሪያ የኒውክለር ስጋት መፍትሄ ለማግኘት ብቸኛው ምርጫ ውይይትና ድርድሮች ናቸው ሲሉ የቻይና የውጭ ጉዳይ ሚኒስትር ዋንጊው ዛሬ አሳስበው፣ ጦርነት እንዳይነሳ ለማድረግ እርሳቸው በበኩላቸው ማድረግ የሚችሉትን ሁሉ እንደሚያደርጉ ተናግረዋል። በኮሪያ ልሳነ ምድር አካባቢው ያለው ውጥረት እጅግ አሳሳቢ ደረጃ ላይ መድረሱን ዛሬ ለጸጥታው ጥበቃ ምክር ቤት ባደረጉት ንግግር ያሳሰቡት የቻይናው ዋንግ ዪ በጉዳዩ ላይ ለመነጋገር የመንግስታቱ ድርጅት ዛሬ የሆኑ የሚኒስትሮች ስብሰባ እንዲጠራም ጠይቀዋል። ሰሜን ኮሪያ ባለፈው የአውሮፓውያን ዓመት ውስጥ 24 በያዝነው ዓመት ደግሞ ሶስት የመጀመሪያ ወራት ውስጥ ሶስት ተምዘግዛጊ የሚሳይል ሙከራዎችን ያካሄደ ሲሆን የኒክሌር ቦምብ ሙከራ ማድረጓም አይቀርም ሲሉ ወታደራዊ ጠቢባን እየተናገሩ ነው። በሌላ ተያያዥ ዜና ዩናይትድ ስቴትስ ለደቡብ ኮሪያ የሚሳይል ጥቃት ከሌላ ስርዓት ለመገንባት ሶል አንድ ቢሊዮን ዶላር እንድትከፍል ፕሬዚዳንት ዶናልድ ትራምፕ ያቀረቡትን ሀሳብ የደቡብ ኮሪያ መንግስት ፈጥኖ ተቃወመ። ከሰሜን ኮሪያ ሊጣል ከሚችል ጥቃት ደቡብ ኮሪያን ለመከላከል አሜሪካ የመከላከያ ስርዓቱን በመዘርጋቷ ጉዳይ ላይ በተደረሰው ስምምነት ውስጥ የተለወጠ ቃል አለመኖሩን እንዲሁም የተከላ የእንቅስቃሴና የጥገና ውጪዎችንም ዩናይትድ ስቴትስ እንደምትሸፍን የደቡብ ኮሪያ መከላከያ ሚኒስትር ዛሬ ባወጣው መግለጫ አስታውቋል። አድማጮች ረሰሪዎቹ እነኙ ነበሩ። የምትከታተሉት በ19 በ22ና በ25 ሜትር ባንዶች እና በናይል ሳት ከዋሽንግተን ዲሲ በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና አሉላ ከበደንን። አሁን ቀዳሚ ወደ ሆነው የሁለተኛው አጋማሽ ቅንብር እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሐዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጭምቆ ያቀርባል። በኢትዮጵያ ሶማሌ ክልል ከባድ ድርቅ እንዳለ ተዘገበ፣ ለአስከፊ ድህነትና በሽታ መፍትሔው ጠንካራ የጤና ጥበቃ ስርዓት መዘርጋት እንደሆነ ተጠቆመ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርብ የዜና አገልግሎት አይሪን ኢትዮጵያ ውስጥ በሶማሊያ ክልል ስላለው አስከፊ ድርቅ ዘግቧል። ራሳቸውን የቻሉ ኩሩ ሰዎች የነበሩት አርብቶ አደሮች ለመኖር ሲሉ በመንግሥት ረድኤት ላይ ለመተማመን ተገደዋል። እድለኛ የሆኑት አርብቶ አደሮች የምግብና የውሃ ረድኤት ያገኛሉ። በቀላሉ በማይደረስባቸው አካባቢዎች በግብታዊነት የሚሰፍሩት አብዛኞቹ አርብቶ አደሮች ግን የሚያገኙት ነገር የለም ይላል አይሪን ላይ የወጣው ጽሑፍ። በወጉ ካልተመሰረቱት የተፈናቃዮች ሰፈሮች ወጣ ብሎ የሞቱ ግመሎች እንደሚታዩም ጽሑፉ አክሏል። የ82 ዓመት ዕድሜ ሽማግሌ አብዲካሪም ልጅ እያለሁ እንኳን እንዲህ አይነት ድርቅ ስለተከሰተበት ሁኔታ ሲወራ ሰምቻ አላውቅም ማለታቸውን አይሪን ጠቅሷል። በአፍሪቃ ቀንድ ሀገሮች ለሦስት ዓመታት ያህል በተከታታይ በቂ ዝናብ ባለመገኘቱ ሰዎች ችግር ላይ ወድቀዋል። በሶማሊያና በየመን ረሃብ ይገባል የሚል ስጋት አለ። የኢትዮጵያ ደቡብ ክፍል በተጠቀሱት ሀገሮች ያለውን ድርቅ የአባባሰው ግጭት ባለመኖሩ የድርቁ ሁኔታ እዛ ላይ ባይደርስም አደጋው ቀላል ነው ማለት እንዳልሆነ ጽሑፉ ያወሳል። አብዛኞቹን ከብቶቻቸውን በማጣታቸው ለክፉ ቀን ያስቀመጡትን ገንዘብ የተረፉትን እንስሳት ከሞት ለማትረፍ እንደተጠቀሙበት በሕፃናት አድኑ ድርጅት የሰብአዊ ጉዳይ ሥራ አስኪያጅ ቻርሊ ሜሰን መግለጻቸውን ጽሑፉ ጠቅሷል። ያላቸውን ንብረት ሁሉ ያጡት ደግሞ ያላቸው አማራጭ ምግብና ውሃ ወደሚቀርብበት የመንግስት የረድኤት ቦታ መሄድ ብቻ ነው ሲሉ ማከላቸውን ጽሑፉ አውስቷል። የሶማሊያ ክልል የኢኮኖሚ ጀርባ አጥንት ከብቶች ናቸው። በአካባቢው ያሉት አርብቶ አደሮች በሁለት ሚሊዮን ዶላር የሚገመቱ የቀንድ ከብቶች፣ በጎች፣ ፍየሎችና ግመሎች እንዳለቁባቸው ይገመታል። ይህ ማለት ደግሞ የኑሯቸው አካል የሆነውን ወተትና ስጋ አያገኙም ማለት እንደሆነ ጽሑፉ ያወሳል። ባለፈው ዓመት ኢትዮጵያ ውስጥ በኤልኒኖ ሳቢያ በተከሰተው ድርቅ ምክንያት አስር ሚሊዮን የሚሆኑ ሰዎች ችግር ላይ የወደቁ ቢሆንም መንግሥት ከዚህ በፊት ተደርጎ በማይታወቅበት መልኩ 700 ሚሊዮን ዶላር መድቦ ዓለም አቀፍ ማህበረሰብ ደግሞ 1.8 ቢሊዮን ዶላር በማቅረቡ ሕይወት ለማትረፍ የሚያስፈልገው እርዳታ እንደተገኘ አይሪን ላይ የወጣው ጽሁፍ ጠቅሷል። የኢትዮጵያ መንግስት በሚገባ የተደራጀ በዓለም ባንክ የሚተዳደር ሴፍቲኔት የተባለ በድህነት የሚኖሩትን ዜጎች የሚረዳበት ፕሮግራም አለ። በአብዛኛው ገንዘብ ለስራ በተባሉ ውጥኖች ነው የሚሰራው። ይሁንና ይህ ፕሮግራም የአሁኑን አይነት ባልታሰበ ድርቅ ምክንያት የሚከሰቱትን ችግሮች አያካትትም። ለእንዲህ አይነቱ ድርቅ የተለየ ፕሮግራም አለ። በፕሮግራሙ መሠረት በወቅቱ ድርቅ የተጎዱትን ሁሉ ለመመዝገብ እየታገለ ነው። በአሁኑ ወቅት በሶማሌ ክልል የመንግስት እርዳታ የሚገኝባቸው 58 ሰፈሮች አሉ። ይሁንና እነዚህ ከ222 የሰፈራ ቦታዎች ጥቂቶች ናቸው። በዓለም አቀፍ የፍልሰት ድርጅት የተጠቀሱ 400 ሺህ ተፈናቃዮች እንደሚገኙባቸው ጽሑፍ አውስቷል። ከሰፈራዎቹ 40 ከመቶ የሚሆኑት የምግብ ተደራሽነት እንደሌላቸው፣ 30 ከመቶዎቹ ደግሞ በ20 ደቂቃ የእግር ጉዞ የውሃ ምንጭ የሚያገኙ መሆናቸውን ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርበው የዜና አገልግሎት አይሪን ባወጣው ዘገባ ጠቅሷል። አፍሪካ ዳት ካም የተባለው ድረ ገጽ ላይ የወጣ አሊኮ ዳንጎትና ቢል ጌትስ በህብረት ያቀረቡት ጽሁፍ ደግሞ በአፍሪቃ የአስከፊ ድህነትና የበሽታ አዙሪት ለማጥፋት ዋናው እርምጃ የሀገሮችን የጤና ጥበቃ ስርዓት ማጠናከር ነው ይላል። በያዝነው ሳምንት 138 ሺህ የሚሆኑ የጤና ጥበቃ ሰራተኞች በአምስት የቻድ ሐይቅ ሀገሮች ፖሊዮን ወይም የህፃናት ልምሻ በሽታን ከአፍሪቃ ብሎም ከምድረ ገጽ ለማጥፋት ክትባት ይሰጣሉ። እነዚህ ሰራተኞች በናይጄሪያ፣ በኒጀር፣ በቻድ፣ በካሜሩንና በማዕከላዊ አፍሪቃ በየቤቱ፣ በየትምህርት ቤቶችና በየባቡር ጣቢያዎች እየተዘዋወሩ በየዕለቱ ለሰዓታት ያህል እየተጓዙ የስደተኞች ሰፈሮችንም በማዳረስ ክትባት ይሰጣሉ ይላል ጽሁፉ። የዓለም የክትባት ሳምንትም እንደመሆኑ መጠን በክትባት ለመከላከል የሚቻሉ በሽታዎችን ለማስወገድ መከተብ እንደሚያስፈልግ በዓለም ዙሪያ ያሉት ሰዎች እንዲገነዘቡ ለማድረግ የተቀናጀ ጥረት እየተደረገ መሆኑን የአሊኮ ዳንጎትና የቢልጌትስ ጽሁፍ ያስገነዝባል። ጽሁፍ አያይዞም በአሁኑ ወቅት ናይጄሪያ የፖሊዮ በሽታን በመከላከል ረገድ አስደናቂ ስራ አከናውናለች ይላል። በአንድ ዓመት ውስጥ ተከሰቱ ከተባሉት የሕፃናት ልምሻ በሽታዎች በዘጠና አምስት ከመቶ ቀንሳለች። ይሁንና በስድስት የናይጀሪያ ክልሎች በሽታው መዛመቱ አልቀረም። ናይጀሪያ ፖሊዮን በዘጠና አምስት ከመቶ መቀነሷ መልካም ሆኖ ሳለ አንድ የፖሊዮ በሽተኛ እንኳን ካለ በአፍሪቃና በዓለም ዙሪያ ያሉ ልጆች አደጋ ይደቀንባቸዋል ማለት እንደሆነ ጽሑፉ ያስገነዝባል። ፖሊዮን ለማጥፋት በተደረገው ጥረት መሰረት በአሁኑ ወቅት ከመላ አፍሪቃ ፖሊዮ የሚዛመትበት ክልል ቦርኖ የተባለው የናይጄሪያ ክልል ብቻ ነው ይላል ኦል አፍሪካ ድረገጽ ላይ የወጣው ጽሁፍ። ምንንጃይትስን ማለት መንጋጋ ቆልፍን የመሳሰሉት በአሁኑ ወቅት በናይጄሪያና በሌሎች የምዕራብ አፍሪቃ ሀገሮች እየተዛመቱ ያሉትን በሽታዎች ለመከላከል ክትባት ወሳኝ ከሚባሉት ዘዴዎች አንዱ እንደሆነ ጽሁፉ አውስቷል። ናይጄሪያ ውስጥ በተመጣጠነ የምግብ እጥረት ምክንያት በየአመቱ 300 ሺህ የሚሆኑ ሕፃናት ይሞታሉ። በሚሊዮኖች የሚቆጠሩ ልጆች ደግሞ ይቀጭጫሉ። ስለሆነም ሆነም በ12 የናይጄሪያ ክልሎች ዙሪያ ገንቢ ምግብን የሚያካትት ፕሮግራም አስፋፍተናል ይላል አሊኮ ዳንጎትና ቢል ጌትስ ያቀረቡት ጽሑፍ። ሁለቱም በእርዳታ ተግባር የተሰማሩት ባለሀብቶች በሚያከናውኑት ስራ ጠቃሚ ትምህርቶች አግኝተናል በማለት ጠቅሰዋል። አንደኛው የሕብረተሰብን የጤና ሁኔታ ለማሻሻል ከመንግስት ጋር፣ ከማህበረሰቦች፣ ከሃይማኖትና ከንግድ መሪዎች፣ ከበጎ ፈቃደኞችና መንግስታዊ ካልሆኑ ድርጅቶች ጋር የተሳካ ሽርክና ማድረግ እንደሚያስፈልግ ተምረናል። ሁለተኛ፣ መሻሻልን ለማፋጠን አዲስ ነገር መፍጠር እንደሚያስፈልግ ተገንዝበናል። በያዝነው ወር ለምሳሌ በክትባት ተግባር የተሰማሩት ሰዎች አንድ አዲስ ክትባትን የሚሸከም መሳሪያን ይሞክራሉ። አዲሱ ክትባቶችን የሚሸከመው መሳሪያ በጣም ሞቃት አካባቢ ላይም እንኳን ቢሆን የክትባቱ መድኃኒት እስከ አምስት ቀናት ያህል እንዳይበላሽ ያደርጋል። ይህ ግኝት በቀላሉ በማይደረስባቸው ቦታዎች የሚገኙ ሕፃናትን ህይወት ሊያተርፍ እንደሚችል ጽሁፉ አስረድቷል። በመጨረሻም የጤና ጥበቃን ለማሻሻል በሚደረገው ጥረት ትክክለኛና አስተማማኝ ዳታ እንዲኖር እንደሚያስፈልግ መረዳታቸውን ሁለቱ ባለሀብቶች አውስተዋል። ትክክለኛ አሀዝ ካልተገኘ ክትባት ያለቀባቸውን ማኅበረሰቦችና የተዳረሰባቸውን ወይም ያልተዳረሰባቸው አካባቢዎችን ለይተው ለማወቅ እንደሚያስችላቸው አሊኮ ዳንጎትና ቢል ጌትስ በህብረት ያቀረቡት ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየነው። ቀጥሎ ሳምንታዊው ሰጥ አገባ ነው የሚቀርበው። ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድህረ አስቸኳይ ጊዜ አቅጣጫዎች ያሳለፍነው የአውሮፓውያኑ 2016 ዓ.ም በዓለም ዙሪያ የመገናኛ ብዙሃን ይዞታ በ13 ዓመታት ጊዜ ውስጥ ከታዩት ከፍተኛ ማሽቆልቆል የታየበት ነው ይላል የጋዜጠኞች መብት ተሟጋቹ ፍሪደም ሃውስ በዛሬ ዕለት ይፋ ባደረገው ዓመታዊ ሪፖርቱ። ለመሆኑ የአፍሪቃ ይዞታ ምን መልክ ይኖረው ይሆን? የኢትዮጵያስ በአስቸኳይ ጊዜ አዋጁ ማግስት በኢትዮጵያ የታዩትንና ቀጣዩን ሁኔታዎች ለመፈተሽ በልዩ ልዩ ርዕሶች ዙሪያ በተከታታይ የተካሄደው ክርክር አካል የሆነው በተለይ የመገናኛ ብዙሃንን የሚመለከተው እሰጥ አገባ የሪፖርቱንም ጭብጦች ያካትታል። በቀዳሚው ክፍል ክርክር አቶ አታክልቲ አምባዬ ከአዲስ አበባ፣ አቶ ግዛው ለገሰ ደግሞ ከዚህ ከዋሽንግተን ዲሲ ቀርበዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በተለይ ከአስቸኳይ ጊዜ አዋጁ ጋር ተያይዞ ተከትሎ ወጥቶ የነበረ እገዳ መነሳቱን ገልጠዋል። ይህ እገዳ መነሳቱ በራሱ ለሰዎች ሊሰጥ የሚችለው ነፃነት እንዳለ ሆኖ ከመገናኛ ብዙሃን ጋር የመነጋገርን መብት ጭምር ያሳጣ ስለነበረ ሰዎች ለቃለ ምልልስ በቀጥታ መቅረብ የማይችሉበት ሁኔታ ነበረ። በተግባርም ከነበሩ ልምዶች ጋር ነው የማዛምደው። ይሄ መነሳቱ ሊሰጥ የሚችለው አዎንታዊ ውጤት እንዳለ ሆኖ ቀድሞውንስ በኢትዮጵያ ውስጥ አለ የሚባለው የንግግር ነጻነት ላይ የፕሬስ ነጻነት ላይ ችግር አለ ተብሎ በተደጋጋሚ ሲዘገብበት፣ ለፕሬስ ነጻነት የቆሙ ድርጅቶች በተደጋጋሚ ጥያቄ የሚያነሱበት ነው። እስኪ ለመጀመሪያ ያህል የእርስዎን ሀሳብ ልውሰድ። አቶ አትክልት የመገናኛ ብዙሀን ስራ ውስጥ ነው ያሉት። ይሄ እገዳ ወይም ክልከላ ሳይኖር ችግር አልነበረም ወይ? በኢትዮጵያ ውስጥ የፕሬስ ነጻነትን የተመለከተ እንዳተረጓጓመ ነው ሰው እንዳተረጓጓመ ነው። ህገ መንግስቱ በንግግር ነጻነት ላይ ያስቀመጠው መርህ አለ። ህዝብን ከህዝብ ማጋጨት፣ ህዝብን አነሳስቶ ወደ ጥፋት መንገድ መምራት ህገ መንግስቱ ይከለክላል። እኔ ከእናንተ ጋር ኢንተርቪው ያደረኩት እያደረግኩትም ያለሁት ከዚህ በፊት ከገዳውን በፊት ነው ከእናንተ ጋር ንግግር ነው፣ ቃለ መጠይቅ ያካሄድኩት። ህገ መንግስቱ ያስቀመጠውን መብት ሳልነካ ነው የተናገርኩት። ህዝቦችን የሚያነሳሳ ለበቀል፣ ለቂም፣ ለጥፋት የሚዳረግ ንግግር አሁንም ቢሆን ቀሪ እንዲሆን የተደረጉት በሬዲዮ፣ በቴሌቪዥን የነበሩት ነገሮች የመቆጣጠርና የመገደብ ስራ ተነስተዋል ሲባል አሁንም ቢሆን ህዝብን አነሳስቶ ለጥፋት መዳረግ የተከለከለ ነው። አሁንም ቢሆን ህገ መንግስቱ ነዋ፣ ዋናው ነገር ህገ መንግስቱ እነዚህ ነገሮች ያገዳል። ስለዚህ ሁል ጊዜ የመናገር ነጻነት ሁል ጊዜ የመከራከር ነጻነት ሁል ጊዜ የመደራጀት ነጻነት የሚባሉት ነገሮች አንድ የሚቀዱበት ምንጭ አለ። በኢትዮጵያ ውስጥ ያ የሚቀዱበት ምንጭ ህገ መንግስቱ ነው። ከህገ መንግስቱ ውጭ በሆነ መንፈስ ህዝቦችን ለማጋጨት የሚደረግ ማንኛውም ቅስቀሳ እገዳለሁ። መልካም፣ አሁንም እገዳለሁ፣ ወደፊትም እገዳ ይኖረዋል። መልካም። ስለዚህ ኢትዮጵያ በዚህ መንገድ ነው እየተመራች ያለችው። ከዛ ውጭ አፈንግጦ ህዝቦችን ለማነሳሳት እና ለጥፋት ለመዳረግ የሚደረግ እንቅስቃሴ ግን አሁንም ገደቡ ቢነሳም ህዝቦችን ማጋጭ ስለማይቻል ያ የተከለከለ ነው። እነዛን የሚገባኝ ነ መልካም፣ ህገ መንግስታዊ ድንጋጌን ያልጣሰ አንድን ህዝብ በሌላው ላይ ማነሳሳትን ያህል ወንጀል የሚፈጽም ካልሆነ በህጋዊ መንገድ የሚሰራ የፕሬስ ተቋም መስራት የሚችልበት ግለሰቦችም የሚያምኑትን የሚቀበሉትን ተቃውሞን ጨምሮ በነጻነት የመግለጽ መብታቸው ግን የተጠበቀ ነው ብለው ያምናሉ። ማንኛውም ሰው በዜግነቱ ያለውን መብት ነው ብለው እንደሱ ብለው ነው የሚያምኑት። እንደዛ ነው ማም ነው ትክክል ህገ መንግስቱን አክብሮ መናገር የሚችል ዜጋ በዚች ሀገር ምንም አይነት ቁጥጥርም እገዳም አይደረግበት። በአሁኑ ሰዓት በርካታ ጋዜጠኞች በስር ላይ ከሚገኙባት ሀገሮች አንዷን አቶ አትክልት እንደሚረዱት፣ በተደጋጋሚም ጋዜጠኞች፣ የኢንተርኔት አምደኞች በጻፏቸው ነገር ብቻ ለእስር የበቁበት ሁኔታ ክፉኛ ሲተች ቆይቷል። ምን አስተያየት አለሁት? እዚች ሀገር ላይ ጋዜጠኞች በአመለካከታቸው ታስሯል የሚል እምነት የለኝም። በአመለካከት የታሰረ ዜጋ እኔ አላቅም። ህገ መንግስቱን ጥሶ ህገ መንግስቱን አልፎ በህዝቦች ላይ የማነሳሳትና የቅስቀሳ ስራ ሲሰራ የተያዘ ጋዜጠኛ ሊኖር እንደሚችል አውቃለሁ። የራሱ የሆነ ፖለቲካዊ አመለካከት በመያዙ እና ያንን ለማራመድ በሰላማዊ መንገድ ለማራመድ በመፈለጉ ብቻ የታሰረ ጋዜጠኛ ግን የገሌ ነው ልትለኛ ትችል አቶ ግዛው የክርክሩን እድል ለርሶ ርስጥ ቀደም ብሎ በአቶ አትክልት በተነገሩት ጭብጦች ላይ በተለይ ከዚህ አዋጅ እና ድንጋጌዎች ውጭ ክልከላው ከመኖሩም በፊት በኢትዮጵያ ውስጥ የፕሬስ ነጻነትንና የንግግር ነጻነትን አስመልክቶ ህገ መንግስታዊ ድንጋጌዎችን ካልተላለፈ አንድ ሰው በዜግነቱ በሚያደርገው የሚከተል የሚደርስበት ፈተና ጣጣ የለም ነው አቶ አትክልት ያሉት። ባጭሩ ምን ይላሉ? በአማርኛ ሲተረት ለቀበሬው አረዱስ ነው። ለኢትዮጵያ ህዝብ አሁን ልጆቹ፣ አባቶቹ፣ ባለቤቶቹ ለታሰሩባቸው ለነ ሰርካለም፣ እስክንድር የታሰረው ሽብር ሰርቶ ነው ብዬ ልነግራት ነው ወይንስ? የውብሸትን ሚስት ባለቤትሽ የታሰረው ሽብር ሰርቶ ነው ልላት ነው? ህዝብ ለህዝብ አጣርቶ ነው ልላት ነው? እኔ ለኢትዮጵያ አሁን አሜሪካ ቁጭ ብዬ በመቶዎች የሚቀጠሩ ጋዜጠኞች እንደ ታሰሩ እና እንደ ተሰደዱ እኔ ብነግራቸው ምን ጥቅም አለው? አሁን አንተና አቶ አትክልት ያደረጋችሁት ውይይት የሚገልጸው ነገር ቢኖር ከመጀመሪያው በቃላት ላይ እንኳን ልንግባባ ማንችልበት ደረጃ ላይ ደርሰናል። መልካም። በአጭሩ የምትመልሱት ምናልባትም መሰረታዊ ሁኔታዎችን የሚመለከት ለሁለታችሁም አንድ ጥያቄ ልወርውር። አሁንም ቅድሚያውን ለአቶ አትክልት ሰጣለሁ። ተራዊ እርስዎ ነው አቶ አትክልት። ለእርስዎ የአንድ ዜጋ ነጻነት መገናኛ ብዙኃን ተጠቅሞ እንደ አንድ ሰብአዊ ፍጡር በንግግሩ በመጽሐፍ ራሱን ሊገልጽባቸው በሚችላቸው መንገዶች በሙሉ ሊገልጽ የሚገባውን ሀሳብ በነጻነት መግለጽ የቱን ያህል ስፍራ አለው በኢትዮጵያ በተግባር በተጨባጭ በፖሊሲዎች መንግስት በሚያወጣቸው ድንጋጌዎች የቱን ያህል እነኚህ መብቶች ክብርና ቦታ ተሰጥቷቸዋል ለርሶ እኔ እንደሚመስለኝ ያለው አሁንም ትልቁ ችግር ያለው ምንድን ነው የሚመስለኝ የኢትዮጵያ ፌዴራላዊ ህገ መንግስት የቲፒልኤፍ ማኒፌስቶ አድርጎ የማየት አመለካከት እስካተወገደ ድረስ አስቸጋሪ ነው የኢትዮጵያ ህገ መንግስት የፌዴራል ህገ መንግስት የሀገሪቱ የፌዴራል ህገ መንግስት ያካትታቸው መብቶች አንዳንድ ጊዜ ሲመቸን እንቀበላቸዋለን። አንዳንድ ጊዜ የትምክህት ፍላጎታችንን ሳያረካልን ሲቀር የቲፒኤልኤፍ ማንፌስቶ ነው፣ የቲፒኤልኤፍ ህገ መንግስት ነው ብለን እንወረውረዋለን። እኔ እንደሚገባኝ ግን ህገ መንግስቱ ዓለም አቀፍ ዲክላሬሽንስ ያካትታቸው መብቶች መሰረታዊ የመናገር የመጻፍ መብቶች የያዘ ህገ መንግስት ነው። ያንን እስካልተጋፉ ድረስ ምንም አይነት ችግር የለም። ምንም አይነት የሚመጣ ጫና ምናምን የሚለ ምንድን ነው ትልቁ ችግር የሚመጣው? ያለ ዋች ዶክ ቲፒኤልኤፍ ይመስሏል። በቃ አገር ለማጥፋት የሚፈልግ ሰው ቲፒኤልኤፍ ያለ አገር አይጠፋም ና ፣ ስለዚህ ቲፒኤልኤፍን እንደምንም አድርጌ ላጥፋው፣ ትምክህት አመለካከቱን ለማስረጥ የቲፒኤልኤፍ አፓራተስ መጀመሪያ መውደም አለበት ብሎ ስለሚነሳ ህገ መንግስት ነው። ከዚህ አንጻር ስለሚያየው ነው ችግር የሚፈጥረው ያለው እንጂ የመናገርን፣ የመጣፍን፣ የመደራጀትን አሉ የሚባሉት ዓለም አቀፍ አገሪቱ የፈረመቻቸው መሰረታዊ መርሆችን አካትቷል። የኢትዮጵያ ወቅታዊ እንድ ነባራዊ ሁኔታም ከግብስ አስገብቶ የተቀረጸ ህገ መንግስት ነው እና ከዚህ አንጻር ሲታይ እኔ ችግር ያለው ህገ መንግስቱ፣ የቲፒኤልኤፍ ማኒፌስቶ ነው ከሚል አመለካከት የሚመጭ በጣም ኋላ ቀር የሆነ አመለካከት ስላለ ነው እንጂ እኔ ችግር ያለበት አይመስለኝም። እንደዛ ነው የማስበው። መልካም። አቶ ገዛው ለእርሶ ጥያቄውን ገልብጬ ነው የማቀርበው። ቀደም ሲል በሰጡት አስተያየትም ላይ ላለፉት ሀያ አምስት አመታት እነኚህ መብቶቹ አልተከበሩለትም፣ ቀድሞውንም አልነበሩም ብለዋል። እሱ እስከሚያምኑት ድረስ ባለፉት ሀያ አምስት አመታት ዛሬም ጭምር አንድ ሰው በነጻነት ራሱን የመግለጽ እድሉ ምን ያህል ነው? የመግለጽ እድል አለው ብሎ እርስዎ የሚቀበሉትና የሚስማሙበት አለ? ይሄ ምናልባትም ለእስር የበቁትንም ሰዎች ይመለከታል። ቀደም ብለው ፕሬስ ነጻነቱ የመጠቀም እድልም ነበራቸው ማለት በአንድምታ ይኖረዋል። አይ ቲንክ አቶ አትክልትና ኔ በመጨረሻ ላይ በተናገሩት አንድ የምንስማማበት ነጥብ ያለ ይመስለኛል። የአገራችን ዋናው የችግር መሰረት ህገ መንግስቱ ነው አቶ አትክልት እንዳሉት ህገ መንግስቱ የኢትዮጵያ ህገ መንግስት አድርገው ሲያዩት፣ እኔ ግን የማየው ህገ መንግስቱ ህዝባዊ ወያኔ አርነት ትግራይ በመሳሪያ ያገኘውን ትግል ወደ ህገ መንግስትነት የራሱን ፕሮግራም ለውጦ ያደረገው ነው። በዚህ ሀሳብ ውስጥ የተካተቱ ጥሩ ነገሮች ቢኖርም የህዝባዊ ወያኔ አርነት ትግራይ አቶ አትክልትም ደጋግሞ ተክሰውታል። የኢትዮጵያን ህዝብ ወዳጅና ጠላት በሚለው ትምክህትና ጠባብ በሚለው ከፍሎ ማን መናገር፣ ማንን አለመናገር፣ ማን መጻፍ፣ ማን አለመጻፍ የሚችል ከሆነ ሀሳቦችን በመንግስት ደረጃ እንደ ፊሎሶፊ የጠላትና የወዳጅ አድርጎ የሚያይ መንግስት ባለበት ሀገር ውስጥ ነፃ ሚዲያ ነፃ መገናኛ ብዙሀን ሊኖሩ አይችሉም። ይሄ በጣም ኢምፖርታንት የሆነው ከውጭ በመገናኛ ብዙሀን የመጣ ነው የሚለው ፕሮፖዚሽን ወይንም መላመት የማይሰራበት ምክንያት የኢትዮጵያ ውስጥ ያሉ ሚዲያዎች በሙሉ በዛ ተወልደው ያደጉ ልጆች ናቸው፣ ነፃነታቸውን የጠየቁና የተገደሉበት ለእኔ እንደሚመስለኝ ኢትዮጵያ ውስጥ ህዝባዊ ወያኔ አረነ ትግራይ እስካለ ድረስ፣ ፖለቲካችን መጀመሪያ ወዳጅና ጠላት ብሎ የሚከፋፍል አብዮታዊ ዴሞክራሲ የሚለው ፍልስፍና እስካለ ድረስ ነፃ የሆነ የመገናኛ ብዙኃን ሊኖሩ አይችሉም። ሰዎች የፈለጉትን ጽፈው ወይንም አንብበው ወይንም ተናግረው እቤታቸው ገብተው ልጆቻቸውን የማቀፍ ሚስቶቻቸው ጋር እራት አብረው መብላት እድል ይኖራቸዋል ብዬ አላምንም። ስለዚህ ሀያ አምስት ዓመት ያየነው ነገር የሚቀጥለውም ነገር የሚኖረው ምንድን ነው። ኢትዮጵያ ውስጥ ወዳጅና ጠላት የሚለውን አዙሪት የሚቀርፍ እርቅ እስካልተደረገ ድረስ ይህ አዙሪት ይቀጥላል። ጋዜጠኞችም መታሰራቸው መሰደዳቸው ይቀጥል ነው። መልካም። የግድ መስማማታችሁ አስፈላጊ ባይሆንም ምናልባትም መታረቅ የማይችሉ የሚመስሉ ሀሳቦች ተነስተዋል። የክርክር ጉዳይ ስለሆነ መከራከራችሁን እንፈልጋለሁ። አንዳንዶቹ ጭብጦች ግን ከዚህ ክርክር መሰረታዊ ዓላማ ውጪ ስለሆኑ አየር ላይ ባትሰሟቸው እንዳይገርማችሁ። በሌላ ክርክር ምናልባትም አግባብ የሆነ ሀሳቦችን ማስተናገድ በሚችል መልሼ የጋብዛችኋለሁ። አቶ አትክልት አምባዬ፣ አቶ ግዛው ለገሰ ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። አድማጮች፣ በኢትዮጵያ የመገናኛ ብዙኃን ይዞታ ዙሪያ የሚካሄደው ክርክር ይቀጥላል። ይልቁንም ደግሞ በዛሬ ዕለት ይፋ የሆነውን የፍሪደም ሐውስ የጋዜጠኞች መብት ተሟጋቹ ያወጣውን የአገራት ይዞታ አስመልክቶ ተንተርሶ የሚካሄድ ክርክር በመጪው ሳምንት ይዘን እንቀርባለን። የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀ ነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና አሉላ ከበድንን፣ አቀናባሪዋ ብርሃን ኃይሉ ከእለቱ ዋና አዘጋጅ አዲሱ አበብና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። ከዚያ በፊት ግን ለስንብቱ ሰለሞን አንድ ዜማ ተመርጦልናል። የግርማ ነጋሽ ማን ነው አሁን የታወቀ ይመስለኛል። የግርማ ነጋሽ ብለህ እንዳቋረጥክ ነበር ማይክ የተዘጋው። እነሆ ሙዚቃውን የኔ ሐሳብ ይሰኛል ርዕሱ። መልካም ይሸጥ።